የተከበራችሁ ምዕመናን በቅድሚያ እንኳን ሁሉን ቻይ አምላክ በሰላም እንኳን አደረሳችሁ አደረሰን አሜን እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን የቸርነት አምላክ እግዚአብሔር መንፈስ ቅዱስ አሁንም በቸርነቱ በመካከላችን ተገኝቶ ጉባኤያችን በመባረክ ሱራሱ ያስተምረን ቅዱስ ፈቃድ ይሆንልን ጌታን ተወለደ ተወለደ ተወለደ ብለን አላት ለምንድነው የተወለደ ጌታ ምን ነበረ በተወለደ ጊዜ ማን ነበረ? ከተወለደ በኋላ እና ለምንድን ነው የተወለደ? የተወለደበት ምክንያት እኔና እናንተን ከወደቅንበት ለማንሳት ነው። ከዲያብሎስ ባርነት ነፃ ለማውጣት ነው። ከዘላለም ሞት ከሁሉ ጊዜ ከዘላለም ሀጢያት እኛን ለማዳን የጠፋነውን እኛን ፈልጎ ለማግኘት እና ሰው ሆኖ ከመወለዱ በፊት ጌታችን ኢየሱስ ክርስቶስ ምን ነበረ? አምላክ ነበረ፣ ፈጣሪ ነበረ፣ ጌታ ነበረ። ከአብ ከመንፈስ ቅዱስ ጋር በመለኮት እኩል ነው። ትንሽ ለመግለጽ ያህል እኛ በቤተ ክርስቲያናችን እግዚአብሔርን በአካል ሶስት በመለኮተ አንድ ነን። በአካል ሶስት ስንል ያው ስላሴ ነው። የአካል ሶስትነቱ፣ የስም ሶስትነቱ፣ የግብር ሶስትነቱ ሁል ጊዜ ሲነገር የሚኖር ነው። በቤተ ክርስቲያናችን የስም ሶስትነቱ ማን ነው? አብ ወልድ መንፈስ ቅዱስ ነው። የግብር ሶስትነቱ ደግሞ አብ አባት ነው ወላዲ ወልድ ልጅ ነው ተወላዲ መንፈስ ቅዱስ ምንድን ነው ይባላል ሠራፂ ሠራፂ ማለት እንግዲህ ከማን ነው የሠረፀው ከአብ ነው ወልድም የተወለደው ከአብ ነው የሁለቱ መገኛ አብ ነው ነገር ግን በዘመን በጊዜ አይበላለጡም እንዴት ሊሆን ቻለ ሳይኖራችን በላይ ነው አሁን እንግዲህ የሦስት አካልነት አላቸውም ብለናል። አብ የራሱ አካል አለው። ወልድ የራሱ አካል አለው፣ የእኛን አካል ከመዋሃድ በፊት መንፈስ ቅዱስ የራሱ አካል አለው። ስንል አብ የራሱ አካል አለው ስንል የምንጨብጠው አይደለም፣ የምንዳስሰው አይደለም፣ የምንለቀው አይደለም፣ የእኛ አይምሮ ሊደርስበት የሚችለው አይደለም፣ ረቂቅ ነው። የወንድ አካል አለው ስንል እንደዚህ ነው። የመንፈስ ቅዱስ አካል ያለው ስንል እንደዚህ ነው። የማይታይ የማይጠበቅ አብ የሰማሊ አያል ይናገራል ወንድ የሰማሊያ ያል ይናገራል መንፈስ ቅዱስ የሰማሊያ ያል ይናገራል ሶስቱ እንደዚህ ናቸው። ሆኖም አሁን እንግዲህ አንድ ማወቅ ያለብን አንድ ትልቅ ነገር አለ። ይችላል ግን ቢሆንም ቢሆን ትንሽ እንኳን ፍንቹ በአይምሯችን ውስጥ ብልጭልጭ ስለሚችል እንነጋገርበት። እግዚአብሔር የሰጠንን አባቶቻችን ያስረከቡንን አይምሯችን የሚችለውን ያህል ያወረሰንን ለመነጋገር ሶስቱ ሶስቱ ነው እላቸው እንጂ አንድ አምላክ ነው ነው። ለምንድን ነው አንድ ነው የምንለው? አንዱ ሁለቱን ሁለቱ አንዱን አልቦ ስራ ስለማይሰሩ ሥላሴ እየተገባባን ነው እየተገባባን ነው። አንዱ ሁለቱን ሁለቱ ሶስቱን ማለት ሁለቱ አንዱን አልሆን እግዚአብሔር ሥራ ስለማይሰራ እንግዲህ ከሆነ እንግዲህ የአብ የራሱ የሆነ ጠባይ ያለው፣ የወልድ የራሱ የሆነ ጠባይ ያለው፣ የመንፈስ ቅዱስ የራሱ የሆነ ጠባይ ያለው የሶስቱም የተለያየ ጠባይ አላቸው። ባህሪ ማለት ያለው ጠባይ የአብ ጠባዩ ምንድን ነው? በአባቶቻችን ልብስ፣ በአሁኑ አነጋገር አይምሮ አስተሳሰብ፣ የአብ ድርሻው ያልድርሻው ጠባይ በአባቶቻችን ልብ በአሁኑ አነጋገር አይምሮ አስተሳሰብ ወይ ማስተሳሰብ። የወልድ ጠባዩ ቃል ቃል መሆን ነው። የመንፈስ ፍስቅስ ጠባይ እስትንፋስ ህይወት ተጓርተን ነው። የአብ ጠባዩ ልብ ወይም ማስተሳሰብ፣ የወልድ ጠባዩ ቃል ቃልነት፣ የመንፈስ ፍስቅስ ጠባዩ ነው። በጣም ጥሩ እንግዲህ፣ እግዚአብሔር አብ ዓለምን ፈጠረ። እግዚአብሔር አብ ዓለምን የፈጠረ በምኑ ነው? በምኑ ነው ዓለምን የፈጠረ በቃሉ። ቃሉ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔር አብ ይህን የሚታየውንና የማይታየውን ዓለም ለመፍጠር በራሱ አሳብነት አሰበ፣ በወልድ ቃልነት ተናገረ በመንፈስ ቅዱስ ህይወትነት ተንቀሳቀሰ ወይም ደግሞ በራሱ ሀሳብነት አስቦ በመንፈስ ቅዱስ ህይወትነት ተንቀሳቅሶ በወልድ ቃልነት ተናግሮ ይህን ዓለም ፈጠረ። ስለዚህ እግዚአብሔር አብ ፈጣሪ ነው፣ እግዚአብሔር ወልድም ፈጣሪ ነው። እግዚአብሔር ወልድ ይህን የሚታየውንና የማይታየውን ዓለም ሲፈጥር ተመልከቱ፣ የእሱ ጠባይ ቃልነት ነው። ግን ይህን ዓለም ለመፍጠር የግድ ማሰብ አለበት መጀመሪያ ጆር ሊኖረው ይገባል። ስለዚህ እግዚአብሔር ወልድ ይህን ዓለም ሲፈጥር በአብ ልብነት አስቦ በመንፈስ ቅዱስ ህይወትነት ተንቀሳቅሶ በራሱ ቃልነት ተናግሮ ዓለምን ፈጠረ። ስለዚህ ፈጣሪ ነው። እግዚአብሔር መንፈስ ቅዱስም እንደዚሁ ፈጣሪ ነው። እግዚአብሔር መንፈስ ቅዱስ ፈጣሪ ነው ስንል ይህን ዓለም ለመፍጠር የግድ ማስጠብ መናገር አለበት። በራሱ ህይወትነት ተንቀሳቅሶ በአብ ልብነት አስቦ በወልድ ቃልነት ተናግሮ ይህን ዓለም ፈጠር ስለዚህ አንዱ ሁለቱ ሁለቱን አንዱን አለው። የለም አይለያዩም። ሶስቱ በመለኮት አንድ ናቸው የምንለው ለዚህ ነው። አሁን እንግዲህ ከሶስቱ አካላት አንዱ የመታዘዝ ስም አለው። ማነው እሱ የመታዘዝ ስም ማን ምንድነው? ልጅ፣ ወልድ ነው። አብ አባት ማዘዝ ነው። ወልድ መታዘዝ ነው አርዳ በልጦ ወልድ ካባንቶ ሳይሆን ይሄ እንግዲህ ስላፈ ስራ ነው። ስለዚህ የእኛን ውድቀት ለማንሳት በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ፣ በራሱ ፈቃድ ስሙን ለተርጎም ለመተርጎም ወልድ ሰው ሆነ። ወልድ ሰው የሆነበት ምክንያት በራሳችን ጥፋት ነው። እግዚአብሔር መጀመሪያ እኛን የፈጠረን በአርአያውና በአምሳሉ ነው። አሁን ምን እንጠንቀቅ በአራያው እና በአምሳሉ ነው ስንል እግዚአብሔር እንዳንዳችን ወርቁ ዘኔ ያስም ሳይሆን አይደለም፣ ፈሳሽ በዛ እና ትንሽ ጉጥር ብላለች ቀበጥ ይሄን ስለ አለቃች ወይም ደግሞ እንዳንዳችን ረጅም፣ እንዳንዳችን አጭር፣ እንዳንዳችን ቀይ፣ እንዳንዳችን ጥቁ አህ ሰውን በአራያው እና በአምሳሉ ፈጠረው ማለት እግዚአብሔር ቅዱስ ነው በባህሪው ሰው ደግሞ ፈጠሮ መጀመሪያ ቅዱስ አድርጎል። እግዚአብሔር በባህሪው ንጹሕ ነው ሰውን የፈጠረው እግዚአብሔር ንጹሕ አድርጎል እግዚአብሔር በባህሪው ክቡር ነው። ሰውን የፈጠረው መጀመሪያ አክብሮ ነው። እግዚአብሔር በባህሪው ባለስልጣን ነው። ሰውን የፈጠረው የፍጥረታት ሁሉ ባለስልጣን አድርጎ ነው። እግዚአብሔር በባህሪው አዋቂ ነው። ሰውን የፈጠረው አዋቂ አድርጎ ነው። ክፉና ደጉ ነ እግዚአብሔር በባህሪው ሕያው ነው። ሰውን የፈጠረው ሕያው ሆኖ ለዘላለም ከመላእክት ጋር እንዲያመሰግነው ነው። ሰውን ከማክበሩ የተነሳ የሰው ልጆችን ፈጥሮ በገነት ነው ያስቀመጠው። ሆኖም በፈጣሪና በፍጡር መካከል የግድ በአዛዥ እና በታዛዥ መካከል መለያ ሕግ ያስፈልጋል። ስለዚህ የእግዚአብሔር ፈቃዱ የሆነው በሱና በልጆቹ በፈጣሪና በፍጡር መካከል ትእዛዝ። ያም ትእዛዝ ምንድን ነው? ይሄን አክብሩ የሚል ነው። ያ ደግሞ በጣም ቀላል ምታየዋቸው እቋዋትት ሁሉ የእናንተ ፀሐይና ጨረቃ የእናንተ፣ ፍጥረት ሁሉ የእናንተ፣ ሊታይ የሚጨበጠው ሁሉ የእናንተ ነገር ግን በገነት ዛፍ ውስጥ የእናንተና የኔ መለያ የእኔ ተጣልነት የእናንተ ፍጡርነት መለያ የሆነውን ይሄን ፍሬ እንዳትሉ። ይሄን ፍሬ ከበላችሁ ምን ትሆናላችሁ? ምን ትሆናላችሁ አለ ትሞታላችሁ። ሁሉንም እንዲበሉ ተፈቅዶላችኋል። ነገር ግን ሃንዲት ፍሬ ምን እንደሆነች ይችላል ነው አላችሁ? ትሞታላችሁ የነበርት ዛሬ በዚህ መልክ ፍጡርና ፈጣሪ እግዚአብሔርና ሰው ተከባብሮ ሲኖሩ የሰው ልጅ ፍላጎት ማቆሚያ ስለሌለው ሔዋን፣ አዳም ትንሽ ፍንጭ ሳይሰጡ አይጥሩም። ለሰይጣን መግቢያት መችም አይገባም። ምናላቸው አጅሬ በባም ተመስሎ ነው የምናየው። ባይኖሯቸው ምናላቸው እግዚአብሔር እኮ ይህችን ነገር እንዳትነኩ ያላችሁ እንዳትበሉ ያላችሁ ይሄን በልታችሁ እሱን እንዳትሆኑ ነው ያለ ጭንቀት ልትኖሩ ከፈለጋችሁ በበላያችሁ ሌላ ኃይል ሳይኖር፣ የሁሉም የበላይ ሆናችሁ፣ እግዚአብሔር ሆናችሁ ለመሆን ለመኖር ተፈለጋችሁ ብሏል። ስለዚህ ሁልጊዜ እናንተን ረግጦ ለመኖር ያደረጋል። ጥበብ ናት። እሷን ብትበሉ ኋላ ታዩኛላችሁ። እሱን በታች አድርጋችሁ በላይ ያለ ሀሳብ ትኖራላችሁ። በአጭሩ በሌላ አነጋገር መፈንቅለ መለኮት፣ መፈንቅለ መንግስት አድርጉን የሚል እሱ መፈንቅለ መንግስተ መለኮት አድርጉን የሚላቸው የሰው ልጅ ወደኋላ ኋላ ይሉ ወደ ኋላ አላሉም። ለማድረግ ተያያዙት በሉት እግዚአብሔር ሁሉ ጊዜ ተናገረውን ቃል አስማሪ ስሞታላችሁ አለ። ሞት ሞት ደግሞ ይሄ ሥጋ ሞት መሰላችሁ? ይሄ ማዲ ጥሩ ነው፣ በሰባ ሰባኛ በዛ ከዚያም እየመጥፈፍ ያልፋል። ከእግዚአብሔር መለየት የዘላለም ሞት በስጋ መበስበስ ሲገኝ፣ በአካለንም ሴሪያ ውሎች ባሪያ ሆኖ መኖር፣ በጨለማ አለም መኖር ከገነት መባረር ካሃያት በታች ክርስቶስ በታች መኖር ወድቆ ተሰብሮ መኖር ተዋርዶ መኖር። እንደዚያ ነው የነበረ የእኛ የኛ አድር የመቅ የመቅበዝበዝ ኑሮ ነበር። ከእግዚአብሔር መለየት ምን አይነት የጨለማ ኑሮ ነው! እግዚአብሔር እኛን ለማዳን ወደደ። እግዚአብሔር እኛን ለማዳን ሲወድ ቅድም እንደተነጋገር ነው፣ ወልድ ነው ድርሻው የሆነ ወልድ መለኮታዊ ኃይል ኃይሌ ነው ብሎ ዲያብሎስን በኃይሉ አስወግዶ የሰው ልጆችን መማረክ አላቃተውም። ነገር ግን እኛን የመውደዱ ብዛት ደግሞ ትክክለኛ ቃሉን እውነት ለማድረግ መለኮት የተናገረውን ስለማያጠፍ ሞት አለ ብሎታል። እንደገና ደግሞ ስልጣን አለኝ ብሎ በላጥሞትን ማለት አይችልም። ያን እውነተኛ ፍርዱን ለመወጣት እግዚአብሔር ያደረገው ነገር ቢኖር ምንድን ነው? እግዚአብሔር ወልድ በአባቱ ፈቃድ እግዚአብሔር ወልድ በመንፈስ ቅዱስ ፈቃድ ሊያደርግ የፈለገው እኛን ሆኖ የእኛን መከራ ተቀብሎ የእኛን ፍዳ ተሸክሞ የእኛን ሞት ሞቶ እሱ እኛን ማለት ነው። ይሄን ነው የፈቀደ ይሄን ነው የወሰነው። ረቂቅ ነው የእሱ ስራ። ከዚያ ይሄን ተስፋውን ይሄን መልካም ቅዱስ ፈቃዱ ለነቢያት ሲያናግር ኖረ። ነቢያት የተስፋ ሲናገሩ ኖሩ። የተስፋው ዘመን ሲፈጸም የነቢያት ሚስ እግዚአብሔር ቃል ይፈጸም ዘንድ በቅዱስ ገብርኤል አብሳሪነት ከወላዲተ አምላክ ከድንግል ማርያም ማህፀን ያለ ወንድ ዘር በተአምር ተቀረጸ። ሰማይና ምድርን የፈጠረው የሚወስነው ነገር የሌለ ምልአተ መለኮቱ እንዳለ ሆነው ካሁን ከመንፈስ ቅዱስ ጋር በመለኮት ያለው ሕፃን እንዳለ ሆኖ በተለየ አካሉ ሕፃን ነው። በነቃ እንድትንግ እንደ ማንኛውም ሰው ዘጠኝ ወር ቃ መስቀል ቆየ። እንደ ማንኛውም ሰው ተወለደ። የተወለደው ግን በነቢያት የተነገረው ቃል ይፈጸም ዘንድ በቤተልሔም ተወለደ። ለዚህ ነው በቤተልሔም ተወለደ፣ በቤተልሔም አምላክ ተወለደ። በቤተልሔም አምላክ ሲወለድ ደግሞ በጣም የሚገርማችሁ ሰማይና ምድርን የፈጠረው ያኔ ሀብታሞች ያስጌጠው ሁሉ በጅ የሆነ ሁሉ የሱ የሆነ መጠጊያ አጥቶ የእንግዳ ክፍሎች ተሞልተው ቦታ ስለሌለ ግርግም ነው የተወለደው። ከብቶች በረት ፍግ ላይ ነው የወደቅነውን ለማንሳት የተዋረደውን ለማክበር እግዚአብሔር የገለጠው ፍቅር ይ ነው። ተወለደ የኛ ጌታ ሰው ሆነ። ቀስ በቀስ እንደኛ አደገ አየትግሱ በዮርዳኖስ በሰላሳ 30 ዓመቱ ተጠመቀ። ሰማያት ተከፈቱ። የምወደው ልጅ እሱ ነው እሱን ስሙት የሚለው የአብ ድምፅ አልደምጥ መጣ። መንፈስ ቅዱስ በርግብ አምሳል ወርዶ አረፈ። ሦስትነቱ በዛ ላይ ፍንጩ ተገለጠ። ማስተማሩን ተያያዘው። ማድረግ የሚገባንን ነገር ወይም ቤተ ክርስቲያን ማድረግ የሚገባትን ነገር ራሱ ሰርቶ፣ ራሱ አድርጎ፣ ራሱ ፈጽሞ አሳየ። ሁሉን ነገር ካስተማረ! ሁሉን ነገር አራያና ምሳሌ ሆኖ የትህትና ነገር የተዋረደውን ነገር ሁሉን ነገር አራያና ምሳሌነቱን ተፈጸመ በኋላ በቀራንዮ ስለኛ ተሰዋ በዚህ የተወለደው እየተወለደ ስለኛ ተሰዋ። ስለኛ መከራን ተቀበለ። ስለኛ ተሰቀለ። ስለኛ መከራን በተቀበለ ጊዜ፣ ስለኛ ሥጋው በተቆረሰ ጊዜ መለኮት የተዋህደው፣ ስለኛ ደሙ በፈሰሰ ጊዜ መለኮት የተዋህደው ስለ እኛ በተሰቀለ ጊዜ ያን ጊዜ የእኛን መርገም በመስቀል ላይ በተሸከመው ጊዜ መርገማችን ወደ በረከት ተለወጠ። ርኩሰታችን ወደ ቅድስና ተለወጠ። ሞታችን በሞቱ ደመሰሰው። የሞት ዕዳ ደብዳቤውን ቀደደው። የሞት ዕዳ ጽሕፈቱ ተደመሰሰ። የዲያው በስርዓት ተመታ። እግዚአብሔር ወልድ ኢየሱስ ክርስቶስ በዚህ መልክ የእኛን ሞት አጠፋ። እኛ እንደምንቀበር ተቀበረ። ሞትና መቃብር ሊያስቀሩት አልቻሉም። በሀይሉ ተነሳ በሦስተኛው ቀን መነሳት ደግሞ ለእኛ የወደ ስጥን ሳይ በኩር ሆነ፣ መንገድ ሆነ፣ መጀመሪያ ሆነ። በክብር አድረገ በአባቱ ቀኝ ነው። አሁን ምልአ ተመለከቱ፣ ከሁላችን ጋር ምልአ ተመለከቱ። በሰማይን በምድርም ከሁላችን ጋር ነው። ይሄ ጌታ ያ ሕፃን ሆኖ ተወለደ እያልን አሁን የምንዘምርለት ጌታ ምልአ ተመለከቱ፣ ከሁላችን ጋር በዚህ ብቻ አይደለም። የሚቀረው ነገሩ ያ ጌታ ዳግም ይመጣሉ ያ የታዲያ ግን ሲመጣ ግን እንደ ትናንትና በቤተ ልሔም በስንዝር ተለክቶ ወድቆ አይደለም። እየተተፋበት እየተገረፈ አይደለም። እንደ ትናንትና እየተዋረደ አይደለም። እግዚአብሔር ገሃደ ይመጽእ ወአምላክነ ኢያረምም። እሳት ይነድድ ቅድሜው፣ መለኮታዊ እሳት በፊቱ እየነድድ ነው። ዓለማት በፊቱ እንደ ወርቅ ተጠቅል እንደ ወረቀት ተጠቅልለው ይቃጠላሉ። ዓለም እንዳልነበረች ትሆናለች። የሰው ልጆችን ካልነበሩበት ወደ መኖር ይለውጠናል፣ ያመጣናል። ስባር መሳሪያን ያመድ ያድርገን፣ ጅብም ይብላን፣ ውሃን ይውሰደን፣ አሳዎችን ይመገቡን፣ በምንም አይነት ሞት ነ ሞት እግዚአብሔር መለኮት እግዚአብሔር ወልድ ኢየሱስ ክርስቶስ ስራው ስለሆነ ይጠራናል። በፊቱ አንዱ ቀን እንቆማለን። ወዲያውኑ ከመቀጽበታይ በሚበሰብሰው ፈንታ የማይበሰብሰውን አካል ይሰጠናል። በስጋና በደም በሚሞተው ፈንታ የማይሞተውን አካል ይተካለ። ልጆቹ ይህ ብቻ አይደለም። እንዲሁ የአባት የብሩካን የአባት የብሩካን ወደ ኔኑ ተስፋ አድርጋችሁት የኖሩት የኖራችሁትን የዘላለም ህይወት መንግስተ ሰማያትን ወረሱ። አሜሪካ አይደለም፣ ትርጉም የለውም። የአገር ስደት እንድንጠራ ሆይ አንችልም። ያንገር ይህን ይመስላል። ልንለው አንችልም ያገር ከዚያ በኋላ ጦርነት የለ፣ ከዚያ በኋላ ረሃብ የለ፣ ከዚያ በኋላ ውጣ ውረድ የለ ከዚያ በኋላ ደም መፋሰስ የለ። ከዛ በኋላ ሁሉ ጉዳጉድ የለ። ከዛ በኋላ ምቀኝነት የለ። ከዛ በኋላ አድመኛነት የለ። ከዚያ በኋላ ደግሞ ርስቶች የለ። የቅድስና ህይወት፣ የመላይክ ህይወት ያን ጊዜ ነው። ያን አምላክ ነው ዛሬ ተሰብስበን የምናስበው። በአጠቃላይ አምላክ መድኃኒት ተብሏል። እና ስለዚህ አሁን ተወለደ እያሉ እሱን ያከበር ነው እሱን አደለም እራሳችንን ዛሬ እንደዚህ ተሰብስበናል ክርስቲያኖች። ዛሬ እንደዚህ መሰብሰባችን በዚህ ተሰብስበን ለመለያየት አይደለም። ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ በክርስቶስ ያመኑ ሁሉ እንደዚህ እየተሰበሰቡ እሱን እያመሰገኑ በእሱ እንዳመኑ ይሞታሉ። እሱን እያመሰገኑ በእሱ እንዳመኑ ይሞታሉ። እንደዚህ እያሉ እኛ ልንቆጥራቸው የማንችላቸው እንዳሸዋ፣ እንደ ሰማይ ከዋክብት የበዙ ክርስቲያኖች በስጋ አመድ ሆነዋል። በአካለ ነብስ በእሱ ዙሪያ አሉ እና ስለዚህ እርሱ ሲመጣልን ሁላችንም እንደተነጋገር ነው ከመጠጥ ተለውጠን እሱን እናያለን። ሌላ ሀገር ያለን ሌላ ሀገር አለን። ዛሬ የተሰበሰብነው ለራሳችን በዚህ እንደተሰበሰብ ከዚያም ስብሰበ ላለመለያየት ነው። ጌታ ሲመጣ ላለመለየት ነው። ያን ሀገር ላለማጣት ነው። አሜሪካን ሀገር የምንኖረው ለአሜሪካን ቅጣ፣ ለአሜሪካ ሀምበርገር አይደለም። ኢትዮጵያም የምንኖረው ለጥሬ ወይም ደግሞ ወይም ደግሞ ለረሃብ፣ ለችግር አይደለም። በአጠቃላይ በዚህ ምድር ያለው ኑሯችን ምርጫችን ለመወሰን ነው። ምርጫችን ምንድን ነው? ወይ ሞት ወይ ህይወት። ክርስቶስ ሞት እንደመሰሰ ስንል ፈቃደኞች ለሆኑ ፈቃደኞች ለሆኑ መድኃኒትነቱ ዝግጁ ነው። ፈቃደኞች ላልሆኑ ያው የጨለማ መንገዱ አሁን እንዳለን። ስለዚህ ፈቃደኞች ሆነን ምርጫችን እንድንወስን ነው። እግዚአብሔር ስንት ኃጢአት እየሰራን ስንት ርክሰት እያደረገ ስንት እግዚአብሔርን የሚያስጠይም ነገር በጨለማም በብርሃን እየሰራ ዝም ብሎ ሆን ያለ ነው የሚታገሰን፣ ምርጫችን እንድንወስ ነው። ዛሬ ዜ የተሰበሰባችሁት ምርጫችን ወስናችሁ ይመስለኛል። ምርጫችን ወስነን ነው። ምርጫችን ምንድን ነው? ኢየሱስ ክርስቶስ ነው። ቃሉ የሚለው በክርስቶስ ያመነ ሁሉ የዘላለም ሕይወት አለው ነው አይደለም፣ እንደሚለው በክርስቶስ ያመነ ሁሉ የዘላለም ሕይወት አለው በእሱ ያመን ሁሉ በሕይወታችን የዘላለም ነው። ነገር ግን ማመንማ አጋንንትም ያምናሉ ይንቀጠቀጣሉ። ማለት እሱን መምሰሉ ነው። በክርስቶስ መንገድ መሄድ እሱን መምሰል ነው። ክርስቲያን መምሰል ሳይሆን ሆኖ መገኘት ያስፈልጋል። ልክ እንደዚህ መዘመር ከመዘመር ጋር ህይወትን መለወጥ። በተለይ እኛ ኢትዮጵያውያን የተነገረልን ግንኙነታችን ከእግዚአብሔር ጋር ነው። ስለዚህ ክርስቲያኖች ዛሬ የተሰበሰብነው የተዋረደው አምላክ እኛን ለማክበር ስለሆነ ያ ማክበር ደግሞ በሰማያዊ ኢየሩሳሌም ስለሆነ ሰማያዊ ኢየሩሳሌምን እንዳናጣ ነው እና እንደ ክርስቲያን ኑሮ እንኑር ለማለት ነው። ቃሉ የሚለን ያን እንደ ክርስቲያን ኑሮ እንኑር። ከክርስቶስ ጋር እንደ ሙጫ ተጣብቀን እንኑር። መነኩሴን በምንኩስና ቄስን በቅስና ዲያቆንን በዲቁና ሽማሪን ለመሽምግልና ወጣት ክርስቲያንን በወጣት ክርስቲያንነቷ ክርስቲያንነቱ በየተሰጠን ድርሻ በየተሰጠን ጸጋ በየተሰጠን ዓላማ እሱ ይዘን መሄድ። የእኛ ጌታ አትማሩ አይልም። የእኛ ጌታ አትስሩ አይልም። የእኛ ጌታ ጥበብን አትወቁ አይልም። ይሄ ሁሉ በእጅ ነው። ይህን ሁሉ ይፈትሰናል። ሲያልፈቀደልን ነገር ቢኖር ኃጢአት ነው። ስለዚህ ከእሱ ጋር እንድንኖር፣ ከእሱ ጋር ደግሞ ስንኖር ምልክት ሊኖረን ይገባል። ምልክታችን እሱን መምሰል። ጌታን መምሰል ማለት ምን ማለት ነው? መለኮት መሆን ማለት ማለት አይደለም። ራሱን የማዋረድ ልምት ጥራትን ፍጥ የማድረግ ልን የፍቅር ልን የትህትና ልም በቃል ኪዳን የመወጣት ልም የግርነት ልም የውሃነት ልን ለሌላው የማሰብ ልን ተባብሮ የመስራት ልን እንዲኖር ይህ አይነት ምልክት ሲታዩ ነው ክርስትና ክርስትና የሚሆነው። ያለዚያ ግማሽ ክርስትና ግማሽ ደግሞ ሌላ ነገር ነው የሚሆነው። በክርስትና ህይወት ብዙ ጊዜ ተነጋግረው ነው። በክርስትና ህይወት ሞተ ሥጋ ወደ ዘላለም ህይወት መሸጋገሪያ ደንዳኝ ነው። የክርስትና ህይወት የድል ቀን ነው። የክርስትና ሞት ማለት ነው፣ የስጋ ሞት የድል ቀን ነው ተዘጋጅተው ለኖሩ። ነገር ግን ወንጌሉ ባለመሰበኩ ምክንያቱ ይሁን ባህላችን አጉል ባህል እየሆነ በመሄዱ ይሁን ከሞት ጀምሮ አንድ ሰው በሞት ሲለየን የቱን ያህል ነው የምናዝነው? የቱን ያህል ነው ጥቁር የምንለው ሰው ስንት ቀን በገጠሩ የሚላቀው ጉንጭ የሚነጨው እንትን ፀጉሩ እንደም የለኛቸው ያለ ጃመዳ በኔ ዘለይ መድኃኒት ተወልዶላቸዋል። ሂድ እኮ ነው የተባለ የሞት መድኃኒት እኮ ነው የተወለደልህ ክርስቲያን። ስለዚህ እኛ የምንኖረው ነውረው በእሱ ነው የምንሞተውም ለእሱ ነው። ስለዚህ የሥጋ ሞታችን ሞት አይባልም። ብንታመምም የሱ ነን፣ ብንደህን የሱ ነን፣ ብንሰደድም የሱ ነን፣ ብንዋረድም የሱ ነን፣ በሥጋም ብንሞት የእሱ ነን። ሞት አይባልም በተለይ ሞተ ሥጋችን ህይወታችን ነው እና ሞተ ሥጋችን ናፍቀን እንኑር ለሞተ ስጋ ተዘጋጅተን እንኖር እንጂ በከሞተ ሥጋ በኋላ ሌላ ዓለም እንደሌለን አድርገን መቁጠር የለብንም። አንድ አባባል አለ ደሞ እንደዚህ ሀገር ፈረንጅ አስተማሪ ውሃ ልፈልግ ነው። እንግዲህ እስካሁን ድረስ ያለ ውሃ ነው ይቻላል። ምንድነው? አንድ ክርስቲያን መንገድ የሄደ

አንዳችሁም እግዚአብሔር አይለይን አይመስለን። ሁላችንም ለምስሐሞች ያውታል የአቺ ሰማያዊት አገር ሰማያዊት ኢየሩሳሌም እንዲሁ ዝም ብሎ ዘንዶ የሚገቡባት አደለችም። በቸርነቱን ቸርነቱን አድርገን የሚገባንን ለማድረግ የዛሬ राम ఆరణ్య నాటే నాటే అలల మెదందల హేలనపేవై కో దేవుని మొర తెే కరకటి కరకటి కరకటి కరకటి ఆశల హార ఖాస్ కానే తెలని హక్కు నగర qualifyinguer Segut lua jin kuf iya haat tretii faee ta You fitz ensbivin Salutudnaad la it sanina quzunSLURUR Nevokillsd frukidna adikza니 parolechak cakeo chuz 놀�ovidut етьagrrah téany Estate atauあ��aina dranyżk Lebanon దేవుడు కాస్త దానలనేనే కనలనేనే దేవుడిపై తోయి ఒనదు వయో దేవుడు తెలుసు తీసుసాయి కచే ధైర్యం కావాలి నమలనేనే కనాలి నమలనేనే